በድርጅት ዋና ጸሐፊ በአቶ አዳነ ጥላሁን የተነበበው ጋዜጣዊ መግለጫ በቅሊንጦ ማረሚያ ቤት በታራሚዎች ላይ ለደረሰው ጉዳት ተጠያቂው መንግስት እንደሆነ ያትታል። በመጨረሻም በአጠቃላይ በአሁኑ ወቅት በሀገር ደረጃ ላይ ያለው እጅግ ውስብስብ ችግር ወደ አላስፈላጊ ትርምስ ከመሄዱ በፊት በቅሊንጦ እስር ቤትም ሆነ በኦሮሚያና በአማራ ክልሎች የደረሰው የሰው ሕይወትና የንብረት ውድመትና የደረሰው ጉዳት በገለልተኛ አካል እንዲጣራ በቅሊንጦም ሆነ በኦሮሚያና በአማራ ክልል የተፈጸሙትን ግድያዎችና የንብረት ውድመት አስመልክቶ መንግሥት ሕዝቡን በይፋ ይቅርታ እንዲጠይቅ በቅሊንጦ እስር ቤትም ሆነ በኦሮሚያና በአማራ ክልሎች ለተገደሉ ንጹሐን ዜጎች የደም ካሳ እንዲከፍልና የተጎጂ ቤተሰቦችን ማቋቋሚያ እንድሰጣቸው በአሁኑ ወቅት ለተከሰተው ህዝባዊ ንቢተኝነት ዘላቂ መፍትሄ ለማፈላለግ ይቻል ዘንድ የኢህአዴግ መንግስት በሀገር ጉዳይ ያገባኛል ከሚሉ ግለሰቦች ቡድንም ሆነ የፖለቲካ ፓርቲዎች ጋር ግልጽና የማያሻማ እንዲሁም ዘላቂነት ያለው ውይይት በማካሄድ የእርቅ መንግስት እንዲመሰረት ፓርቲያችን የመላው ኢትዮጵያ አንድነት ድርጅት መኢአድ አጥብቆ ይጠይቃል። አንዲት ኢትዮጵያ ለዘላለም ትኑር። የድርጅቱ ምክትል ፕሬዚዳንት አቶ ሙሉጌታ አበበ በሰጡት ተጨማሪ ማብራሪያም ሞቱ የተባለ ሰዎች ቁጥር ከዚያ በላይ ሊሆን እንደሚችል ተናግሯል። ከሀያ በላይ የመያድ አባላት ቅሊንቶ ውስጥ አሉ። ከሀያ በላይ ካሉት አባላት ውስጥ ግን በህይወት አሉ እዚህ ቦታ ናቸው ተብሎ መንግስት የነገረን ገና ሁለት ሰው ብቻ። በዚህ ወቅታዊ ጉዳይ ላይ ድርጅታችሁ ተደጋጋሚ መግለጫዎችን አውጥቷል። ከመግለጫ የዘለለ የምታካሄዱት ትግል አለ ወይ ተብሎ ከዶይቼ ቨለ ለቀረበ ጥያቄ የድርጅቱ ፕሬዚዳንት ዶክተር በዛብህ ደምሴ እንዲህ ብሏል። አሁን አንተ ተደጋጋሚ መግለጫዎች ታወጣላችሁ ብላሃል። አሁን ይሄ የምናወጣው መግለጫ የሰላማዊ ትግል አንዱ አካል ነው። ስለዚህ ነው መግለጫ ያወጣን ለእናንተ ድምፃችንን የምናሰማው። የእርቅ መንግስት ምን ማለት ነው? እንዴትስ ነው የምታቋቁሙት? ተብሎ ከጋዜጠኛ ለቀረበ ጥያቄ የድርጅት ዋና ጸሐፊ አቶ አዳነ ጥላሁን ተከታዩን ብሏል። ሁሉን አቀፍ የሽግግር መንግስት በአሁኑ ተጨባጭ ሁኔታ ኢትዮጵያ ላይ ይመስረት ብንል አያስኬድም። ምክንያቱም ሁሉን አቀፍ የሽግግር መንግስት ከተገባ እያንዳንዱ ፓርቲዎች ዛሬ እንደውም ዘጠና እና ሰባ ፓርቲ ባለበት ሀገር ላይ የነዛን ሁሉ ተወካይ የሚያካትት ነው የሚሆነው። ይሄ ደግሞ የተንዛዛ ደረጃ ውስጥ ነው የሚከተን አንድ በሁለተኛ ደረጃ ሁሉን አቀፍ ካል ኢህአደግን የምንጨምራለን። ኢህአደግን ከጨመርን መከላከያውን በያዘበት ኢንፍራስትራክቸሩን ሱፐርስትራክቸሩን በያዘበት ደረጃ ላይ በጊዜ ገደብ በምናስቀምጠው የሽግግር መንግስት ውስጥ እሱ እንደውም ሾልኮ ገብቶ የራሱን አካል አጠናክሮ ያንን የሽግግር ወቅት ማጠናከሪያ አድርጎ ስልጣኑን መጠቀሚያ ያደርገዋል የሚል ስጋት ስላለን የሽግግር መንግስትን አልፈቀድነውም፣ አንፈልገውም። ጥምር መንግስትም እንደዚሁ ነው። በርዕዮት ዓለም ስለማንገናኝ እነሱ በቤታዊ ዲሞክራሲ ወይም በልማታዊነት የሚሄዱ ናቸው፣ እኛ ደግሞ በሊበራል ዲሞክራሲ የምንሄድነት። እነሱ ጎሳ ተኮር በሆነ አካሄድ ውስጥ ነው ያሉት፣ እኛ ደግሞ ህብረ ብሔር በሆን በአንዲት ኢትዮጵያ ውስጥ ያለን አካላት ስለሆን በጥምር ደረጃ አንገናኝም። ዘይትና ውሃ ስለምንሆን፣ በአደራ ወይም ደግሞ በእርቅ መንግስት ደረጃ ላይ ከሆነ ግን በመጀመሪያ ደረጃ ላይ ስትራክቸሩን ስንሰራ እኛ ያደረግነው ምንድን ነው? አንድ ሁለት አይነት አካል ይቋቋማልን። አንዱ ይቅርታ የሚያሰኝ ቦርድ የራሱ ዝሃለ ሁለተኛ በሀገር ደረጃ ላይ ደግሞ ጸጥታውን፣ አስተዳደሩን፣ ኢኮኖሚውን፣ ፖለቲካውን የሚመራ በተወሰነ ወቅት ለሁለት ዓመትም ወይም ደግሞ እንግዲህ በሚወሰነው ደረጃ ላይ ኃላፊነትን የሚይዝ ከምንም ፖለቲካ ገለልተኛ የሆነ አገር ወዳዶች ይቋቋሙበታል፣ ይቀመጣሉ። ለዶቸቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም